ግሩም በደቡብ ምዕራብ የመን በተለይ ካለፈው ቅዳሜ ወዲህ የተጠናከረው ውጊያ በዛሬው ዕለትም ቀጥሏል። የአካባቢው ጊዜያዊ ሁኔታ ምን ይመስላል? ውጊያው አሁንም በዚህ ሰዓት ምራሱ እንደቀጠለ ነው። ያ እዛ ብቻ ደግሞ ሳይሆን ውጊያው በየቦታው እንደዚሁት፣ እዚህ ሰና መግቢያ ላይ ነሄምን እየተደረገ ነው ያለ ውጊያው በባብል መንደብ በሚባለው አካባቢ ነው በሀያ አራት ሰዓት ውስጥ አሁን ወደ ሰባ አካባቢ ሰዎች ሞተበታል። በጣም እና ይህ ባብል መንደብ ቀይ ባህርንና ህንድ ውቅያኖስን ለመቆጣጠር የሚያመች ስትራቴጂ የሆነ ቦታ ስለሆነ ለዚህ ቦታ ነው በጣም እየተጋደሉ ያሉት። በጣም የሚገርመው ነገር በአንድ ሳምንት አንደኛው የያዘው ይባላል፣ በሁለተኛው ሳምንት አንደኛው የያዘው ይባላል። መንግስት ደጋፊዎች ይዘውታል ቢባልም መሀል ላይ ሁለት ሶስት ቀን ደግሞ እንደገና ተቆጣጥረው እሱ ነበረ ሁቲዎቹ አሁን ከዛ አስወጥተዋቸው የሆነ አንድ መስመር አለ ወደ ሞካ የሚባለው ሁለተኛው ወደብ ለመያዝ እዛ መሀል ላይ ያለው ጦርነት ነው የተደረገው። አሁን ወደ ሰባታው አጠቃላይ በሚለው መግለጫቸው ላይ እዚህ ሰና መግቢያ ደግሞ አሁን ኒህም የሚባል ከሰና ሀያ አምስት ኪሎ ሜትር ርቀት ላይ እንደርሰናል ብለው እዛ ጋም ውጊያው እንዲሁ ወደ ሶስት ወር እንደፈጀ ነው። እስካሁን ወደ ሰና አልፈውም አልደረሱም። ውጊያው እየተካሄደ ባለበት አካባቢ የሚኖረውን ሲቪል ህዝብ ደህንነት ለመጠበቅ ምን እየተደረገ ነው? የሲቪሉን ህዝብ ደህንነት ስለመጠበቅ እስካሁን የሚደረግ ምንም አይነት ነገር የለም። ምክንያቱም በየቦታው ላይ ህዝቡ ሲሞት ነው የሚታየው። ድብደባዎቹ አጋጣሚ ድንገተኛ ናቸው። መንገድ አቋርጠው ውጊያ የሚነሳበት ቦታ አጋጣሚ ድንገተኛ ነው እና ህዝቡ የሚያውቀው ነገር ስለሌለ በአብዛኛው እንዲያውም እስካሁን ከሞቱት ቁጥር ውስጥ የሲቪሉ ቁጥር ነው ወደ አስር ሺህ እና አስራ አምስት ሺህ አካባቢ ደርሷል የተባለው። ህዝቡ በጣም እየተጎዳ ነው ያለው። በዛ ላይ ወደ አስራ ስምንት ሚሊዮን አካባቢ የሚሆን በምግብ እጥረት የተጎዳ በምግብ ችግር የተጎዳ ነው። ደሞዝ ከተከፈለ የመን ውስጥ አራት ወር አምስት ወር የሞላባቸው መስሪያ ቤቶች በሙሉ አሉ። በጣም ችግር ውስጥ ነው ያለው የመን። ውጊያ በሚካሄድበት አካባቢ ብዙ ስደተኞች እንደሚኖሩ ተሰምቷል። ስደተኞቹ በውጊያው ምን ያህል ተጎድተዋል? ስደተኛውን ጉዳይ ላይ እየተከታተልኩት ያለ ጉዳይ ስለሆነ በጣም በርካታ ኢትዮጵያውያን ሀጃ የሚባል የመንግስት ጅሙሪ ሆስፒታል ውስጥ ብቻ የኢትዮጵያውያን ከስልሳ ስምንት እስከ ሰባ አምስት አካባቢ የሚሆን ሬሳ አለ በዚህ ሰዓት። ይህን መረጃ ድንገት ከሶስት ቀን በፊት ስላገኘው ቁጥሩ ይጨምራል እንጂ አይቀንስም። ምክንያቱም አንዴ ነው ወጥቶ ጅምላ መቃበር የሚቀበረው እና መቶ ምናምን ሲሞላ አንዴ ወጥቶ ይቀበራል። እስካሁን ግን ወደ እስከ ሰባ አምስት ድረስ እንዳለ መረጃ ለኝ እዚህ ሰንአ ያለውበት ከተማ ውስጥ በአራት ሆስፒታሎች ውስጥ ወደ ስድስት ኢትዮጵያውያን ሕክምና ላይ ናቸው ያሉት ተመትተው እግራቸውን ተቆርጠው ወይም በቀደም የሚያስረከብ ናቸው። ሶስት ልጆች አሉ እንደዚሁ እግራቸውን አንዱ የተቆረጠ የተመቱ ሰዎች ምን ያሉ እየተከታተልኩኝ ሁሉንም አያቸዋለሁ ጠይቃለሁ። በጣም በርካታ ኢትዮጵያውያኖች እየሞቱ ነው። እኔ አሁን የኢትዮጵያውያኖች ቁጥር ለአንሳ እንጂ በጣም በመጠን ትንሽ የሆኑ ሶማሌዎች፣ በመጠን ትንሽ የሆኑ ኤርትራውያኖች፣ ምክንያቱም ከመቶ ዘጠና ፐርሰንት የሚሆነው የሚሰደደው ኢትዮጵያዊ ስለሆነ ነው እንጂ ሁሉም እየተጎዳ ነው ያለው። ስደተኞቹ በውጊያው እየደረሰባቸው ስላለው ጉዳት በየመን ያለው የኢትዮጵያ ኤምባሲ መረጃ አለው። የኢትዮጵያ ኤምባሲ ጉዳዩን ያውቃል። በተደጋጋሚ የቁስለኞች እዚህ ቦታ አሉ እያልኩት መልዕክት በተለያዩ ሰዎች ልክ ያለው ከሄደውም ቁስለኞቹን አይተዋቸዋል። ቁስለኞቹ እኛዛው ቆመን እስር ቤት ደህንነቶች መጥተው ሲወስዱት ምክንያቱም ሳውዲ ድንበር ላይ ነው የተመታው እና ለሳውዲ መንግስት፣ ለፕሬዚዳንቱ ደጋፊዎች ተዋግተን የተመታው ብለው ከነ ቁስሉ ከነ ጉልቆሱ ወደ እስር ቤት ሲወስዱት በሙሉ ነግረናቸዋል። ያደረጉለት ነገር የለም። አሁንም ልጆቹ ተፈተው እንደገና ድጋሚ ሁለተኛ ዙር ታስረው ኢሚግሬሽን ያለ ግሩም፣ ለሰጠህን ማብራሪያ አመሰግናለሁ።